የመድረክ ሊቀመንበርና የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና ሰሞኑን በአማራና በአዲስ አበባ ስለተፈጸመው የባለስልጣናት ግድያና እንደምታውቅ አለመልልስ ሰጥተውናል። ዘጋቢያችን ሙክታር ጀማል ነው ያነጋገራቸው። ፕሮፌሰር መረራ ጉዲና ሳይንስ ምሁርና የመድረክ ሊቀመንበር ቃለምት ለማድረግ እስካተኛ በመሆነው በአሜሪካን ትን አድማጮች ውስጥ አመሰግኖታለሁ ለክወደኝ ብን ፕሮፌሰር፣ በቅርብ አማራ ክልል የተነሳው ክልሉን መሪዎች ነፍስ ያሳጣው እና መፈንቅለ መንግስት ነው የተባለ ግጭት ፌደራል ድረስን በመምጣት መከላከያ ሚኒስትር ተመሪዎች ሹሙን ነፍስ ያሳጣ ነገር ተከስቷል። ምንድን ነው? እንዴት ነው የሚመለከቱት? ተሰው

የነበረ የነበረቀሳዎች አሉ ። ስለዚህ ብዙ ስመጠቃ ከሶስጥ መግባት አልፈልግም። በየራሱ ይሄ መንግስት ኢትዮጵያንም ሊያጠፋ ኢትዮጵያን ለአደጋ ሊያጋልጥ ብሎ በሚዲያ ላይ የሚናገሩ ሰዎች ነበሩ። ብዙ ጊዜ እነዚህ ክስተቶች ከዛ ጋር ደታው ዝም ብሎ ከየትም አይመጡ፣ የተወሰነ መኖር አለበት። የተወሰነ ያንን ደግሞ መፍታት አለብን ብሎ የሚያምን ቡድን ወይም ግለሰብ

አሁን የሚያነሱት አይነት ወይ ደግሞ በመሀል የሚመጣው በማህበረሰቡ ላይ ስጋት መጠረገ ወደ መረጋጋት ለመምጣት ከህዝቡ ምን ይጠበቃል? መንግስት ምን ማድረግ ይኖርበት? እዚ በዋናነት መንግስት እና የሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ኃይሎች ስትራቴጂ መከተል፣ አንደኛው ስትራቴጂ መሬት የወረደ ብሔራዊ መግባባት። አሁን አለ የምንለው ጠቅላይ ሚኒስትሩ ያነጋግረናል፣ መጃ ቦርድ የተመትናቸው ስብሰባዎች፣ አንዳንድ ሳይቶች እንተጋለን

ላይ ሁሉ ፌር ጌም ሁሉ ፌር ጌም የሚለው ሁሉ ፍትሃዊ ጨዋታ ነው የሚለው ፖለቲካ እዚህ ሀገር ውስጥ መፈጠር እንግዲህ፣ በዋናነት መንግስት፣ ከመንግስት ቀጥሎ መንግስት እንመራለን የሚሉ የተለያዩ ፖለቲካ ኃይሎች፣ ከዚያ ቀጥሎ ደግሞ ሀገሪቷን ዲሞክራሲያዊ ለውጥ እናመጣለን የሚንቀሳቀሱ ፖለቲካ ኃይሎች አንድ የሆነ ቤራና ጓራር ላይ የሚጨበጥ የሚጋበጥ መሬት ላይ የሚታይ ህዝቡ ደግሞ ተስፋ ሰንቆ ተስፋ ሰንቆ ይህንን የሚደግ የሚታንበት መስራት አለባቸው። ሁለተኛው በህይወት የሚነሱ ግጭቶችን ላይ ነው ተአካሉ ደግሞ ተመጣጣኝ የሆነ አንዳንድ ጊዜ እነሱም አንዳንድ እንደምናየው ተመጣጣኝ ያለ የሚወስዱበት ምናልባት አንዱ ወግ ነው ሌላውን የሚገቡበት ሁኔታዎች ነበሩ። ስለዚህ እነሱም ተመጣጣኝ የሆነ እርምጃ እየወሰዱ ግን ፖለቲካ ሀይሉ በበላይነት ፖለቲካዊ መፍትሄ ላይ እንዲሰራ ማድረግ በጣም ወሳኝ ህዝቡን በሚጠብቀው ምን በሚያደርገ ህዝቡ እንግዲህ በሚችለውን ያክል የተሻሉ ኃይሎች ናቸው። መብት ና ችግር የተሻሉ ያስከብራሉ የምንላቸው ፖለቲካ ኃይሎችን በህጋዊ ና ሰላማዊ መንገድ ከጎኑ መቆም መጣር አለበት። ዝም ብሎ ደግሞ በተወሰነ ጠባብ ጥግምና ጠባብ ፍላጎቶች በየቦታው ሊኖሩ የሚችሉ ነገሮችን ደግሞ ዝም ብሎ ሀገራቸውን ማይሆን ምሳች ውስጥ እንዳይከቱ ደግሞ በሌላ በኩል ለመከላከል መቆም ነው። ፖለቲካ ፓርቲዎች፣ ድርጅቶች ራሳቸው አንዳንዴ የሚገኘውን አጀንዳ የማጥወግና ወደ ራሳቸው የመሳብ እንደምታው ሲታያሉ ነው። ብዙ ጊዜ የሚታማው ዚያገር ከፖለቲካ ፓርቲዎች ከድርጅቶች ምንድን ነው የሚጠበቀው? ይህ መረጋጋትና ክዘቱን ለማብረት ፈላጊ የሆነ ፖለቲካ መሳሳብ ገመር ጉተታ ጫፎችን ይዞ የፖለቲካውን አየር አየር በማይፈለግበት አቅጣጫ የማቻል ሁኔታ መቆም የሚችሉ ለእኔ ብሔራዊ መግባባት ብሔራዊ ስምነት ላይ ሲደረግ ይህ ወደፊት የሀገር ይ የሚፈልገው ለውጥ እንደዚህ አይነት ለውጥ ነው። ሁሉ ወደ መሀል መንገድ መጥቶ ማለት ነው የአሱ ህልሞች የሚ በተለይ የሚ የሚለው የሚጋቀ ህልሞችን ይዘው ማለት መጋለቡ አይጠቅም። ወደዚህ እንግዲህ የጋራ ሁሉም የራሱ መፍትሄ ማዋጫዎች ይዞ ወደዚህ ችግር ካልገባ፣ እዛ ሜዳ ቆሞ የዜግነት ፖለቲካ መንግስት ሰማቻ ያደርሳል ብቻ ካለ፣ እዚህ ማዶ ቆሞ ደግሞ ብሔራችን ብቻ ካልሆነ ሌላው ጫወታ አላቅም ወደሚለው ከሄደ መሀል መንገድ የሚባለው ነገር ሁሉንም አብዘኛ ነች ተያይ ይዞ መሄድ የሚችል ፖለቲካ መፈሩ አቸጋል። ስለዚህ መንግስትም የራሱ ቤት ስራ፣ አካባቢ ሀይሎችም የራሳቸው ቤት ስራ